موسيقى طويل لا ما ጎጆ ኢትዮጵያን ካፌ በሜልበርን ከሚገኙ ካፌና ሬስቶራንቶች መካከል የመጨረሻው ምርጥ 15 ተብሎ ተመረጠ። ከ14 ዓመት በፊት በትውልደ ኢትዮጵያዊው በአቶ ዳንኤል አለማር የተመሠረተው ጎጆ ካፌ በ2005 ዓመተ ምሕረት የየከተሞችን ምርጥ ሬስቶራንትና ሆቴሎች የመዝናኛ ስፍራ በየአመቱ ደረጃ በሚሰጠው በሲድኒ ሞርኒንግ ሄራልድና ዘኤጅ በጋራ በተዋቀረ ባለሙያ ቡድን ነው የተመረጠው። ሁለቱ የህትመት ውጤቶች በጋራ ከ88 በላይ የተለያዩ የእድሜ ጣራ ውስጥ የሚገኙ ከተለያየ ባህልና ማንነት የመጡ ትልቅ የህይወት ተመክሮ ያላቸው በሙያቸው አንቱታን ባተረፉ ዳኞች ለፍጻሜ የደረሱ ተፎካካሪዎችን እንደ መጨረሻ ውጤታቸው ሀዋርድና በባርኔጣ ደረጃ የሚገለጽ ውጤት ይሰጧቸዋል። የውድድሩ አዘጋጆች ወደ ካፌና ሬስቶራንቶች ሲሄዱ ማንነታቸውን አይገልጹም። እንደ ተጠቃሚ ገብተው በገንዘባቸው በማዘዝ መስፈርት በማለት ላወጧቸው መመዘኛዎች አሟልተዋል የሚሉትን ነጥብ ይሰጣሉ። ከሀያ እስከ አስር ነጥብ ለምግብ አምስት ለመስተንግዶ፣ የቤት ምቾትና ልምድ፣ ሁለት ለዋጋ ነጥብ ይሰጣሉ። በውድድሩ 15 ነጥብ ያገኘ አንድ ኮፍያ፣ 16ና 17 ነጥብ ያገኘ ሁለት ኮፍያ፣ 18ና 23 ኮፍያ ይሸለማል። ሬስቶራንቱ በአካባቢው ነዋሪዎች ዘንድ የሚወደድ በምግብ መስተንግዶ አቀራረቡ ለጓደኛ ሊነገርለት የሚችሉትን ቤት መርጠው እንደሚያወዳድሩ አዘጋጆቹ በድረ ገጻቸው ላይ ጠቅሰው አስፍረዋል። ኒው ሳውዝ ዌልስና በቪክቶሪያ በብዙ ሺዎች የሚቆጠሩ ምግብ ቤቶችና መጠጥ ቤቶች ተጠቃሚዎች ዘኤጅና በሲድኒ ሞርኒንግ ምርጫ የፍጻሜ ውጤትን ተከትለው የተመረጡትን ቤቶች ያጨናንቃሉ። ለመብላትና ለመጠጣት ጥሩ ነገር የሚቀርብበት ነው በማለት እምነት ይጥሉበታል። ዘኤጅ በፊት ለፊት ገልጹ ጎጆ ኢትዮጵያን ካፌ ሜልበርን ውስጥ ከሚገኙ ካፌዎች የመጨረሻው ምርጥ 15 ውስጥ ገባ በሚለው ዜናው ቡናን አድንቆ ለመጠጣት ቀዝቀዝ ማድረግ የጎጆ ካፌ ምክረ ሀሳብ ነው። ቡናን ከመጠጣት በፊት ትበላለህ። ቀኑን ሙሉ ከሚቀርቡት የቁርስና የምሳ ዝርዝሮች ውስጥ ምርጫችን ማህበራዊ የምሳ ምግብ ነው። በቀለማት ያሸበረቀ፣ በቅመማ ቅመም የተዋሃደ፣ በተለያዩ የወጥ ጣዕሞች መረቅ፣ ሰላጣ እንጀራ ላይ ተደርጎ ይቀርባል። የዶሮ ወጡ የሚወዱት አይነት ምግብ ነው። የቡና ስነ ስርዓቱ ልዩ ነው። ፈንዲሻና እጣን ይካተትበታል። የሚጠጣው ቡና የሚቆላው እዛው አጠገብህ መሆኑ ቤቱ ልዩ ያደርጓል ሲል ዘኤጅ ጽፏል። በዓለም ቡናን ያበረከተችው ኢትዮጵያን ስም ያስጠራ ቡናና ኢትዮጵያን ባህላዊ ምግቦች በማቅረብ በሜልበርን ለፍጻሜ የደረሰው የጎጆ ካፌ ባለቤት አቶ ዳንኤል አለማር አገራችን የምትታወቅበት ቡናን፣ ባህላዊ ምግባችንን አገልግሎት እየሰጠሁበት ባለሁበት ስራ የመጨረሻዎቹ ምርጥ 15 የፍጻሜ ፉክክር ውስጥ መግባቴ ደስተኛ ነኝ፣ ሀገሬን በማስጠራቴም ኩራት ተሰምቶኛል ይላል። በጣም ነው ደስ ያለኝ። ይሄ ነገር አንደኛ ሀገሬን ወክዬ ነው ያለሁት። ኢትዮጵያ ወክዬ ነው ከእንደገና ደግሞ ኢትዮጵያ ከምትታወቅባቸው አንዱ ቡናችን ነው፣ እንዲሁም ደግሞ ባህላዊ ምግባችን ነው እና ይህን ነገር ይዤ ሀገሬን በማስጠራቴ ይህን እንደሚታወቀው የሬስቶራንቴም ስም ጎጆ የኢትዮጵያ ካፌ ሬስቶራንት ነው እና አገሩ ተሸክሞ ያለ ትልቅ ስም ያለው ነው። እና በዚህ በጣም ነው የተሰማኝ። ከምንም በላይ በጣም ትልቅ ኩራት ተሰምቶኛል። ውጤቱን በእርግጥ እኛ ኢሜል ነው የደረሰኝ መጀመሪያ። ኢሜል ሞልታችሁ ላኩ፣ በእንደዚህ እንትን ሆናችኋል፣ ሰሌክት ተደርጋችኋል የሚል ነው። ከዛ እኔም ያንን ባለቤቴ ናት ኢሜሉን ሞልታ ላከችው። ከዛ በኋላ እህቴ ናት በብዙ ጊዜ የምሰራው እዛ ቦታ ላይ እኔም በተለያየ ውጭ ባለው እንደምታውቀው በቸርቹ ስራ በጣም ቢዚ ስለነበርኩኝ እሷ ነች ቀጥ አርጋ ሬስቶራንቱን ካፌውም ይዘው የነበረው እና በመሀል ነው መጥተው በዚህን ጊዜ እንደዚህ እጩ ሆናቸዋል አስራ አምስት ውስጥ ገብታቸዋል የሚለውን ትንስል ስትል እኔም አላየሁትም ነበር እሷ ነች ያየችው፣ ለእሷ ነች ያሳዩት እና በጣም ነው በጣም እሷም ደስ ብሏት ለእኔ የነገረችኝ፣ እኔም በጣም ነው ደስ ያለኝ ያንን በማይ ጊዜ ውስጥ እና በጣም በቃ እኛ አንደኛ ምንድን ነው ቡናችንን እዛ የኢትዮጵያ ቡና ነው የምንሸጠው ብለን አድቨርታይዝ የሚያደርግ ነው የኮፊ ባር እንትኑም ላይ ያስቀመጥ ነው የጀበና ምልክትና የኢትዮጵያ ቡና የጀበና ትራዲሽናል ኮፊያችንም እሱም ውጭ ላይ አለን ከእንደገናም ራሱ ሾፑ ራሱ እንትን ሲደረግ ዲዛይን ሲደረግ በጥሬ ሮል ኮፊ አድርገን ነው ያደረግ ነውና የቡና ሀገር በመሆናችን የቡናን የማስተዋወቅ ያህል ያለውን ነገር ነው እየሰራ ነው ያለ ነው እና እኔ ስሰማው በጣም ነው ደስ ያለኝ። የሲዳሞ ቡና እና የምንጠቀመው የይርጋ ጨፌ ቡና ነው እና አብዛኛው በማሽን ላይ የምንጠቀመው የሲዳሞ ቡና ነው። እዛ ላይ እየተናገር ነው የምንሸጠው። ቡናው በጣም የወስደው ተመልሶ ይመጣሉ፣ እና ከብዙ ኪሎ ሜትር ነጥተው ለዛ እንመጣለን ይሉኛል። ኦልሞስት ከአስራ አምስት እና ከሀያ ኪሎ ሜትር በላይ ድራይቭ አርጎ የሚመጡ ካስተመሮች አሉን በቋሚነት። እና ከእንደገናም ደግሞ የጀበና ቡናችንም ደግሞ እንሰራለን ራሳችን እዛ ሮስት አርገን ሽታውን እያሸተቱ ከእንደገና የጀበና ቡና ዘው ቁጭ ብለው ይጠጣሉ። ያለውን ነገር ከእንደገና ቡናው የራሱ ሽታ አለው። ቡናው በምንሰራው ራሱ በጣም ጥሩ ቴስት የሆነ ቡና በብዙ አመት አድርገናል። በኮፊው እንዲሁም እህቴም እንዲሁም ሌሎቹም የሚሰሩ ሰራተኞቼ በደንብ ነው የሚሰሩት ቡናውን፣ ላቴው እንዲሁም ካፕቺኖ ማይኪያቶ፣ እነዚህ የመሳሰሉት በደንብ ነው የምንሰራቸው። እንደ ሾርት ብላክ አብዛኛው ሾርት ብላክ ነው። ብዙውን የሚወደው ደግሞ ቡና የሚያውቁ ሰዎች ነው። አብዛኛው እኛ ጋር መጥቶ ቡናውን የሚጠጡት እና እኛ ጋር ከጠጡ ደ ቤስት ኮፊ ብለው ነው ከኤሪያው ራሱ የሚናገሩት። አሁን ደግሞ በእንደዚህ ከሜልበርን አስራ አምስተኛ መታጨት እንግዲህ በዚህ ትልቅ ሚዲያ ላይ መውጣት በጣም ትልቅ ነገር ነውና በጣም ደስ ብሎኛል። ግን በጣም ቆንጆ ምግብ እንሰራለን። እንግዲህ ካስተማሪዎቻችን በደንብ ያውቃሉ። የኢትዮጵያ የባህላችን ምግብ በደንብ ባህላችንን ጠብቀን ሀገራችንም እዚህ ጋር እንደ ቢዝነስ ብቻ አይደለም እናየው እዚህ ጋር እላቸዋለሁ። ለሰራተኞቼም እንዲሁም ለቤት ማኔጅ ለሚያደርጉትም ሁሉ የአገርም ወክለን ያለው የኢትዮጵያ ብለን እንትን ስንል አገርም ወክለን ነው። ሲመጡ ሰዎች በጣም ተስተናግዶ ባለን ባህላችን መሰረት በደንብ ካስተማሪዎቻችን ደስ ብሏቸው እንዲሄዱ የመጀመሪያ የምናደርገው ሚቲንግም ስናደርግ የምናወራውም ከልጆቹ ከሚሰሩትም ጋር ይህንን ነው የምናደርገው እና በጣም ላመሰግነው የምፈልገው በጣም በዚህ ቦታ ላይ በጣም በቋሚነት በጣም ምንም እኔ ሳላስብ ማኔጅ እያደረገችው ያለችው እህቴ መሲናት እሷን በጣም ላመሰግን ፈልጋለው። እንዲሁም ደግሞ በረጅም ጊዜ የሰራችው እህቴ ንግስት አለች እዛ ምሰራ ረጅም ጊዜነት የሰራችው እሱም እሷንም በጣም ላመሰግን እወዳለው። ሌሎቹም አሉ። በጣም በጣም በደንብ በቃ እንደ ራሳቸው አድርገው የሚሰሩ እና በተቻለ መጠን እኔም ሁሌም የምለውን ነገር ነው። ለሰራተኞቼም ራሳቸው የማይጠቀሙትን ነገር ለካስተመር እንዳያቀርቡ። ራሳቸው ሊበሉት የማይፈልጉትን ነገር በፍጹም ለካስተመር መውጣት የለበትም። እንዲሁም ማንኛውም ነገር የማይመቻቸው ነገሮች ሁሉ ለካስተመር መውጣት የለበትም። አለን መጠን እኛም እንደ ራሳችን አድርገን ራሳችን የምንጠቀመው ራሳችንን የምናየውን ነገር ነው ለካስተመርም እንዲወጣ የምንፈልገው እና በዚህ በጣም ደስ ይለኛል፣ ደግሞም ኩራት ይሰማኛል በጣም እግዚአብሔር ይስጥልኝ። ሌሎቹም ካስተመሮቼም በብዙ በብዙ አመት እንግዲህ ኦልሞስት ከዚህ ቢዝነስ ውስጥ ከአስራ ሁለት ዓመት በላይ አርግ ያለው በቋሚነት ያሉ ካስተመሮቼ ያሉ እንዲሁም ይሄ ቢዝነስ እንዲደርስ ያደረጉ በጣም ወንድሞች፣ እህቶች ምላቸዋሉ። እና ይሄ የኔም ብቻ ውጤትም ሳይሆን የሁሉም ውጤት ነው ብዬ ነው ማምነው። ይሄ ድል ነው የሁላችንም። በእውነት ትልቅ ነገር ነው እና ለሁላችሁም እንኳን ደስ ያላችሁ ማለት እፈልጋለሁ። ለሌሎቹም ለሚሰሩትም፣ እዛ ላሉት ካስተመሮችም ሁሉ እና ደግሞ ቅድም የጠየቀኝ አሁን ይሄ ከወጣ በኋላ በጣም ብዙ ካስተመር እየመጣ ነው። በጣም አይተው በጣም በቃ እንደዚህ በጣም ቆንጆ ኮፊ ነው ሰምተን የመጣ ነው እንደዚህ አይተን የመጣ ነው እያሉ ያሉት ብዙ ሌሎች አዳዲስ ካስተመሮችን በጣም እየመጡ ነው። በብዙ ለውጥ አዲስ ፊትን እናያለን። መሰረት አለማር፣ የጎጆ ኢትዮጵያን ካፌ ስራ አስኪያጅ፣ የጎጆ ሬስቶራንት ባለቤት ወንድሜ ዳንኤል በቢዝነስ ላይ ለሚያወጣቸው ወጪዎች ሁልጊዜም የተሻለ ነገር ማድረግ ይፈልጋል። ደንበኛን የሚያከብር ለእይታም ጥሩ የሆኑ ነገሮች ላይ ትኩረት እናደርጋለን። በውጤቱ ኢትዮጵያውያን ደንበኞቻችን ሁሉ አብረውን ተደስተዋል ሲሉ ስለ ውጤቱ የተሰማቸውን ስሜት ገልጸውልናል። አዎ፣ በጣም ደስ ብሎኛል እና እንዴት ውጤቱ መጣ ካልክ እውነት ለመናገር እኔ ገና አረካሁም እንደዚህ መጣ ብዬ እና እንደዚህም ለማምጣትም አልነበረም። ገና እንደ ጀማሪ ነው ውስጥ የሚሰማው የነበረው እና እንደዚህ አይነት ውጤት በማየት እጅግ ተደስቻለሁ፣ ግን ገና አረካሁም። ገና ብዙ ፕላን አለ፣ ግን ለዚህ ስላደረሰን እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ማለት ምንም የሰራው ሳይመስለኝ እንዲህ ስራውን ቫሊዩ አድርጎ ጌታ እንደዚህ ሲያጎላው ሻይን ሲያደርግ እጅግ በጣም ነው የተደሰትኩት እና ለዚያ በቃ ብዬ ግን እንደው ትንሽ ነገር ትንሽ አዋጣን ብለን እኛ እናንሳት ላይ በቃ ዳኒ፣ እንደምታውቀው የሬስቶራንቱ ባለቤት ዳኒ ወንድሜ፣ እሱ አንዳች ነገር አይሰስትም። ኢንቨስትመንት ላይ ለቢዝነስ እና እቃ ራሱ የሚቀርቡበት ፕሌት ሲገዛ እራሱ በቃ ዋጋ ሰጥቶ ለከስተመር አክብሮ ነው እንጂ እንዲህ በ- በማይሆን ነገር ምናምን ሰርቭ አያደረግም። ቤቱም ላይ ምንም ነገር ሳይሰስት ነው የሚያድሰው የሚያጸዳው ምናምን እና እሱ እሱ ይመስለኛል ዋጋ ሰጠው ብዬ እንኳን አዋጣን ብዬ ባስብ አዋጣን የምንለው እሱን ነው እና ኤኒ ከስተመር እኛ ቤት ሲመጣ እንደ ቤቱ ነው ፊል እንዲያደረግ የምንፈልገው እና እግዚአብሔር ይመስገን እነሱም አብዛኞቹ እንደዛ ነው የሚሰማቸው። እንደ ሀገር እጅግ በጣም ነው ደስ ያለኝ። ሌሎች ኢትዮጵያውያን ከስተመሮቻችን ሁላ ከእኛው እኩል ነው በጣም የተደሰቱት። ፊሊንጉን ታውቀዋለህ፣ የኢትዮጵያዊ ስሙ ሲጠራ የሚሰማን ደስታ እና እሱን ለማሳየት እኛ የምናደርገው ምንድን ነው? እኔ አሁን ትራዲሽናል ኮፊ ሲያዙኝ ያልተቆላ ቡና ራሱ አይተው የሚያውቁ ሰዎች ትንሽ ናቸው። አያውቁም። አንዳንዶቹ ቡና የሚመስላቸው የተቆላው ነው እና ከጥሬው ጀምሮ ስጄ ያሳያቸዋለሁ። ይሄኛው አንሮስትድ የሆነው ነው። አሁን ሮስት አረግላችኋለሁ ፍሮም ዘ ስክራች ነው የሚጀምርላችሁ ብዬ ቆልቼ ምናምን እንደ ሳሳያቸው ምናምን በቃ መዝድ ይሆናሉ ማለት ዝም ብሎ ሲምፕል የሚመስል ነገር ግን ለማያውቀው ሰው ስፒክቲንግ እና ከዛ አንጻር ከስክራች እናሳያቸዋለን አቀራረቡ ምናምን ነገር ምንም ነገር ሚስ አናደርግም። ተኩለናል ምናምን ብለን የማናደርገው ነገር የለም እና ሙሉን ሴሬሞኒ እንሰራላችኋለን። ከዛ ከዛ አንፃር ኢትዮጵያን እንዲያ ቋዋት እና ሂስትሪውንም አንዳንዴ እንዴት ተጀመረ ምናምን ይሉናል። ጎግል ላይም አለ እዛም ቤታችን መተከ ከሆነ አለ ታሪኩ። የኢትዮጵያ ኮፊ እንዴት እንደተገኘ የሚያሳይ ትልቅ ፒክቸር አለ እንደ ባነር ነገር የተሰራ እሱን እናሳያችኋለን ምናምን ና ያ የኢትዮጵያን ደግሞ ለማስተዋወቅ ትንሽ የምንለው ነገር ግን በቃ ዋጋ መጣም። ሰው ስራ ሲሰራ ኳይት ነው ብሎም ሌት ሆኖ አለመክፈት፣ አርፍዶ አለመክፈት፣ እንደገና ደግሞ አርሊም አለመዝጋት፣ ለሰዓት ለጊዜ ታማኝ መሆን። አንድም ሰው ይምጣ ካላችሁት ሰዓት ላይ አትታጡ፣ ዛ ቦታ ላይ እና ያንን መልዕክት አስተላልፋለሁ። ዲስ ሃዝ ቫሊዩ በጣም ትልቅ ቫሊዩ አለው ይሄኛው እና የጎጆ ሬስቶራንት አብረውን የሚሰሩ ቲሞቻችን እንኳን ደስ አላችሁ፣ እግዚአብሔር ይባርካችሁ። ባልናችሁ መሰረት የእኛን የቤት ስታንዳርድ ሳት ለቆ ስለሰራችሁ እግዚአብሔር ይሄው ታማኝ ሆኖ እንደዚ ያድርገዋልና ተባረኩ። ላለሁኝ ከስተመሮቻችን ደግሞ በጣም ትልቅ ቫሊዩ አለን። እንደ ቤታቸው ነው የሚያዩት። ኤቭሪ ሞርኒንግ በጠዋት ከኛ እኩል የሚመጡ አሉ የዛ ታይም ከስተመሮች አሉ። ከዛ ሚድ ዴይ ላይ ደግሞ አሉ፣ የማታ ደግሞ አሉ። እና ሁሉም በቃ እንደ ቤታቸው ሚስ አድርገው ነው የሚመጡት ያንን ቦታ እና እግዚአብሔር ይባርካችሁ። እኛን ወዳችሁ ከኛ ጋር ሁሌ ስለምታሳልፉ እኛም እግዚአብሔር ያክብርልን ብለናል። እንኳን ደስ አላችሁ በጎጆ ካፌ ኤን ሬስቶራንት አመሰግናል። ለረጅም ዓመታት የጎጆ ኢትዮጵያን ሬስቶራንት ደንበኛ የሆኑት አቶ ዳዊት ግዛው ዳጊ በውጤቱ ተደስቻለሁ። የጎጆ ካፌን ትንሿ ኢትዮጵያ ነው የምላት፣ እንደ ኮሚኒቲ በሜልበርን ምርጥ መባል የሚሰጠው ደስ የሚል ስሜት አለ ሲሉ ይገልጻሉ። አሜዚንግ ምግብ ነው ያለው። ይገርመኛል ኢትዮጵያን ኢትዮጵያ ለማስመሰል ቤት ውስጥ ሰው ሲገባ እኔ ይገርመኛል። እነዚህ ነኑ ሀበሻ ኮሚኒቲ እዛው ከሪክሮድ ውስጥ የሚሰሩ ሰዎች አሉ። ከላይም ብዙ ኦፊሶች አሉ። አይተህ እንደሆነ እዛ እሱ ካፍቴሪያ አካባቢ እና በጣም የተሻሉ የሚመስሉ ውስጥ ሳይወጡ ካፍቴሪያ አላቸው፣ ግን ያንን ሁሉ ጥለው ወደ ዳኒ ጋር ይመጣሉ። ቢካውስ ሂስ ኮፊ ኢዝ አሜዚንግ ይል። አልፎ አልፎ ዳኒ ያገኛል። አይ ላቭ ቱ ቶክ ቱ ፒፕል። እኔ ና ኔቸሬ ሰው መጠየቅ ወዳለው። አልፎ አልፎ ልክ እንደኔ ቤት ነው የሚያደርገኝ ና ለምን መጣችሁ? ዋይ ዩ ፒክ ዲስ ኮፊ ሃውስ ስላቸው የሚነግሩኝ ነገር ሁሌ አንድ ነው። ደ ሴም ቴስት ኢትስ አሜዚንግ ኮፊ ኢትስ ሪሊ ትሩሊ ኢትዮጵያን ኮፊ ይለዋል። ሁለተኛ ቤቱ ስትገባ ይሄ ኢንቴሪየር ዲዛይኒንግ አምኖት ሪሊ ፕሮፌሽናል፣ በጣም ጥንቃቄ ያደርገልኝ እና እኔ የኔን ኦፒኒየን ነው የምናገረው እና እንደ ፕሮፌሽናል ላይሆን ይችላል። ኢንቴሪየር ዲዛይኑ ይገርመኛል። በተለይ አንድ የረከቦት ያስቀመጠባት ቦታ ልጅ ቡና ሀፍ ጆንያ አድርጎ ያስቀመጠው ቡና ተከፍቶ ስታየው ጥሬ ቡና ረከቦቱን ስታየው እንደገና ያስቀም በቃ ሴታፑ ኢትስ ቴክስ ዩ ባክ ሆም ወደ ኢትዮጵያ። ማንም ሰው መቼም፣ እግዚአብሔር ምክንያትና አላማ አለው፣ ለምን አበሻ እንዳደረገኝ ብቻ ልብን ይወስዳል። ሆም ሲክነስ የለብኝም የሚል የለም እና ዳስ ረመዲ ያ ቦታ ለሁላችን ለሁላችን ለሄደ ሰው በጣም ይገርመሃል። ኤቭሪ ዴይ የማይቀሩ ሰዎች አሉ። ኤቭሪዴይ ይገርመኛል። እነዛ ሰዎች እንዴ እከሌ ምን ሆነ ብሎ ሰዓት ካረፈደ ዳኔ ምን ሆነ ነው ብሎ የሚጠይቅ ነው ሰውየው መጥቶ ቡና ይጠጣል ብሎ ሳይሆን ይሄን ነገር በጣም ነው የሚገርመኝ። በቃ ያዝናል። የት ሄደ ሰው እኮ የለውም ብቻውን ነው የሚኖረው ብሎ የማናቃቸው ሁለተኛ ሂ ኦልዌይስ ቲንክ አውት ኦፍ ደ ቦክስ ይሄ የሚያስበው ነገር ክርስቲያኑን በለው እስላሙም በለው ለቅሶ ባለበት ቦታ ላይ ሁሉ ይሄዳል። በሀዘንም በደስታም ተካፋይ ነው እና እዛ ላይ ምግብ ሲያዘጋጅ እኔ አይ ኔቨር ሄርድ ኮምፕሌንት ኮምፕሌን ያደረግ ሰው ምግቡ አይጣፍጥም ያለ ወይም እንግዲህ የሚል ሰው አይጠግም እንደውም ጀነረስ ነው ያል የሚባል ነገርን ስለምሰማ ስላወቅኩት በጣም ነው የማመሰግነው እና ዳኒ ሁሌ አንድ ሞቶ አለች ሁሌ የሚላት ነገር በዚህ ምድር ላይ ገንዘብ ከሰጠህ ይልቅ ጊዜ የሰጠህን አክብር ይላል እና ይሄ ነገሩ ይገርማል። የእያንዳንዱን ሰው መጥቶ ቤት ውስጥ ገብተ ሰርቪስ ሲሰጥ የሚቸኩልን ሰው ስለሚያውቅ አንተ ጠብቅ ብሎ አስቀድሞ የሚሰጣቸው የሚያደርጋቸው ነገር የሰውን ነገር አንደርስታንድ ማድረጉ ሰው እንዲመጣ ቤቱን እንዲናፍቅ አድርጓል ብዬ አስባለሁ። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ كان ماهر لا